መዝናኛ አንጋፋው ጋዜጠኛው ያይቆብ ከአባታቸው ከአቶ ወልደ ማርያም ሹባ ሌቃ እንዲሁም ከእናታቸው ከወይዘሮ ወለተ ሚካኤል ሰንበቶ ገርባ እንደ አውሮፓያኖቹ አቆጣጠር ሰኔ 19 ቀን 1929 ዓ ም በነቀምቴ ከተማ ተወለዱ። የአባታቸው ስም አያና እንደነበረ ግን በጊዜው ሁኔታ የክርስትና ስም ወልደ ማርያም እንደተሰጣቸው ጋዜጠኛው ያዕቆብ አስታውሶኛል። ነፍስ ካወቁ በኋላም የአማርኛ ፊደል መቁጠር መጀመራቸውንና ከዛ በኋላ ደግሞ ጣሊያኖች አገሪቱን ለቆ እስከሚወጡ ድረስ ለዘጠኝ ዓመት ጣሊያኖች የገነቡት ትምህርት ቤት ተምረዋል። እዛኔ አርትሜቲክ የዛሬው ሂሳብ ማለት ነው። እንዲሁም እንግሊዝኛ ቋንቋን ተምረዋል። በተለይም እንግሊዝኛ ቋንቋን ለመማር የነበረው ጉጉትና ሽቅ ድምድሞች ጋዜጠኛው ያዕቆብ እንዲህ ያስታውሱታል። እንግሊዝኛ ማወቅ ትልቅ እንደ ፕሮፌሰር እንደሞ ነበር እንግሊዝኛ ባወቁ ብዬ ጣሊያኖች ሁሉ ሲወጡ እንግሊዞች በአድሚኒስትሬተር እኮ ነበሩ። እንግሊዞች ለጊዜው እነሱ በፈረስ ሲሄዱ ሁሉ ዌልካም ዌልካም ይላቸው ነበር እየሮጥኩ አላቸው። እንደ አውሮፓያኖቹ አቆጣጠር በአስራዘጠኝ አርባ አንድ ዓመተ ምህረት ቀዳማዊ ኃይለሥላሴ ተሰዶ ከነበሩበት ከታላቋ ብሪታንያ ወደ ኢትዮጵያ ተመለሱ። እሳቸው እስክመለሱ ድረስ የነበሩት ትምህርት ቤቶች ከአንደኛ እስከ ስድስተኛ ክፍል ድረስ ብቻ እንደነበረ ጋዜጠኛው ያዕቆብ ይናገራሉ። ከሁለት ዓመት በኋላ በአዲስ አበባ ከተማ በ ለኮቶቤ አካባቢ በስማቸው የመጀመሪያውን ሁለተኛ ደረጃ ማለትም ከስምንተኛ እስከ አስራሁለተኛ ክፍል ድረስ የሚያስተምር ትምህርት ቤት ከፈቱ። ይህም ለያን ወጣት ያዕቆብና ለሌሎች ከፍተኛ ትምህርትን ለመማር አቅምና ፍላጎት የነበራቸው በር ከፈተ። ዛሬ ከነቀምቴ ተነስቶ አዲስ አበባ ለመድረስ የግማሽ ቀን ጉዞ ነው። የዛሬውን አያደርገውና በዛን ጊዜ ጉዞው እስከ ሰባት ቀን ሲወስድ እንደነበረ ጋዜጠኛው ያዕቆብ አጋርቶኛል። እንግዲህ በክረምት ጊዜ ነው የምንሄደው። ትራንስፖርት አልነበረም እና ቡና የሚያመላልስ መኪና ላይ ቆዳ የሚያመላልስ ላይ ተቀምጠን ነው የምንሄደው። መኪናዎቹ ደግሞ በጣም በጣም ቀስ ብለው ነው የሚሄዱት በጊዜው ለአንደኛም ሆነ ለሁለተኛ ደረጃ ትምህርት ቤቶች መምህራኖች ከደቡብ አፍሪካ፣ ከአሜሪካ፣ ከታላቋ ብሪታንያ እንዲሁም ከህንድ መንግስት ሲያስመጣ እንደነበረም አንስተዋል። ይህን ችግር ለመፍታት ታዲያ ጎበዞቹን ተማሪዎች ወደ ውጪ ልኮ ማስተማር ተጀመረ። መንግስት ጥሩ ውጤት ያላቸው ተማሪዎችን መልምሎ ወደ አሜሪካና ወደ ታላቋ ብሪታንያ ልኮ ትምህርታቸውን እንዲከታተሉ መንግስት ሲያደርግ ነበረ። እንደ አውሮፓያኖቹ በመስከረም ወር በ1950 ዓ.ም ተማሪው ያዕቆብ ወደ ለንደን የሚወስደውን የማትሪክ ፈተና ተፈተነ። ፈተናውን ከተፈተኑት ከ85 ተማሪዎች ውስጥ ሁለተኛ በመውጣት ከሌሎች ሰባት ተማሪዎች ጋር ወደ ለንደን እንዳቀኑ ይናገራሉ። የጉዞም ሆነ የትምህርታቸውን ወጪዎች ማንቻለ። ኢትዮጵያ ያን ጊዜ ብዙ ገንዘብን ስላልነበራት ነበርስ ምንድነው የሚሆነው? ማዘጋጃ ቤት ለሲቪል ኢንጂኒሪንግ፣ ኢትዮጵያን ኤሌክትሪክ ለኤሌክትሪካል ኢንጂኒሪንግ ወጪያችንን ችለው እንዲያስተምሩ በዚህ ሲስተም ነው ሄድ ነው ሁሉንም ነገር ልብሱንም ምናምንኑ ሻንጣውንም እነሱ ነበር የገዝቡልን፣ ጫማውንም። እኛ በእውነቱ በዛ ጊዜ ጫማ እንኳ ለማድረግ ባዶ እግር ነበር የምንሄደው። ሁሉ ነገር ተገዝቶልን ፈረንጅ ሆነን ባርኔጣ እንኳ ሳይቀር። ስለዚህ ለንደን ባዶ እግሮትን አልሄድም ማለት ነው። ኮቶቤን በባዶ እግራችን ነው የጨረስነው። ለ ለንደን በባዶ እግር አልነካንም። ወደ ለንደን ስላኩ ኤሌክትሪካል ኢንጂነሪንግ እንዲማሩ ትዕዛዝ ተሰጣቸው። በደቡብ ምዕራብ ለንደን የሚገኘው በኪንግስተን አፖንቴምስ ኢንጂነሪንግ ለመማር የሚያዘጋጃቸውን የሂሳብ ትምህርትን ጨምሮ ከፍተኛ ወይም አድቫንስድ የተፈጥሮ ሳይንስ ትምህርቶችን ወሰዱ። በእነዚህ ትምህርቶች ንድፍ ሀሳባዊ ላይ ጥሩ ውጤት ቢያስመዘግቡም ወደ ተግባራዊ ስመጣ ከባድ እንደሆነባቸውም አልደበቁም። ለምን ይሁን ምክንያቱስ? እዚያው ኪንግስተን ሳለው ጀምር አቴንሽን ወደ ሊትሬቸር አድርጌ ነበር ና ፊሎሶፊ ብዬ መንገድ እየሩኩ መጽሐፍ እየጎተትኩ ያላ የማላነበው መጽሐፍ አልነበር። ስለዚህ አቋር እዚያ ስገባ ሜካኒክ አልሆነብኝ ፕሮፐር ኢንጂኒሪንግ ለመማር በቃ አስጠላኝ። እሱ በጊዜው በለንደን የሚገኙትን እንደነ ዘ ኦብዘርቨር፣ ዘ ዴሊ ቴሌግራፍ፣ ዘ ማንቸስተር ጋርዲያን አሁን ዘ ጋርዲያን በመባል የሚታወቀውን እንዲሁም ሌሎች መጽሔቶችም በደንብ ሲያነቡ እንደነበረ ይናገራሉ። ይሁን እንጂ ወደ ኢትዮጵያ ለመመለስ ምክንያት የሆነው የራስ ህመም ስለነበራቸው ሐኪም ጋር ሄዱ። ሐኪሙም እረፍት እንደሚያስፈልጋቸው ነገራቸው። ስለ ሕመማቸው የያዘውን ወረቀት ወደ ትምህርታቸውን በገንዘብ ስደግፍ የነበረው ወደ ኢትዮጵያ ኤሌክትሪክና ኃይል ባለሥልጣን ተላከ። ይህ ሁኔታ እንዳበሳጫቸው ይናገራሉ። ወደ አገር ቤት ስመለሱም ስለ ሕመማቸው ጉዳይ ተከትሏቸው መጣ። እንደው እዚህ አዲስ አበባ ሲመጣ እንደው አብደዋለሁ ምናምን በጣም የሚያስገርም ነገር ነው። ለመሆኑ ደህና ነው ወይ ብሎ ይጠይቀኛል ሁሉ ሰው ሌላ ትምህርት ለመማር ወደ ለንደን እንደሚመለሱም ቃል ቢገባላቸውም በብዙ ምክንያቶች የሳይሳካ ቀርተዋል። ከዛም በመምህርነት እንደ አውሮፓያኖቹ አቆጣጠር በአምሳዎቹ አጋማሽ ለአራት ዓመት አገልግለዋል። እንደ አውሮፓያኖቹ አቆጣጠር በ1959 ዓ ም በኢትዮጵያ ኤሌክትሪክና ኃይል ባለስልጣን ስራ አገኙ። ባለስልጣኑ ለኤሌክትሪክ ዝርጋታ ወደ ጅማ ላካቸው። ወደዛም ሄዶ የኤሌክትሪክ ፖል ተከላ ስራቸውን ጀመሩ። ይሁን እንጂ ስራው ቀላል አልነበረም። ምክንያቱስ ምን ይሁን፣ ዛፎች አሉና እንዴት እናቆማለን አሉ። ዛፎችን ቁረጦ ስል ገቨርነር ጀኔራሉ ኮሎኔል ታምራት ይገዙ ነበሩ። ራሳቸው እዚያ መጥተው ከዚህ ቶሎ እንድትነሳ እና ማዶ ሂዱ አለ። ማዶ ደግሞ ስንሄድ ምንድን ነው አንዱ ደጀ ቆመ ይላል። ንግድ ልታበላሽ ነው ቆመ ይላል። ከዚያ ፈቅ ያለ እንደሆነ ደግሞ የሌላ ሰው መደብር ላይ ይውላል። ቀንፍሩና ምናምን አድርጎ አልኩ። ቀንፍሮ ምናምን ሲያደርጉ ወዲያውኑ እኔም እምቢ ስላቸው ለሰይፎ ባተስላሴ ነበር ያን ጊዜ የኢትዮጵያን ኤሌክትሪክ ቴሌፎን አደረግኩት። አሁን በአሁን በአይሮፕላን እንድትመጣለ። ወደ አዲስ አበባ ተመልሶ ከባለስልጣኑ አላፊ ጋር የነበራቸው ውይይት ውጤታማ አልነበረም። ስለ ጽሁፍ ክህሎታቸው የሚያውቅ የቅርብ ጓደኛቸው በጊዜው የኢትዮጵያ ሄራልድ ዋና አዘጋጅ የነበሩትን አፍሮ አሜሪካዊ ዶክተር ዴቪድ ታልቦት ጋር ስለ ስራ እንዲነጋገሩ መጠቆሙን ጋዜጠኛው ያዕቆብ ይናገራሉ። ዋና አዘጋጁ ጋር ተገናኙ። ከዛስ ና ሄጄ ከሱ ጋር ተነጋገር። ፈተና ሰጠኝ። በ በፈተና አለፍኩ። ፈረንሳይ እንድተረጉም፣ እንግሊዝኛ እንድጽፍ፣ እዛው ጻፍኩ እና ሰጠሁት። በጣም ጥሩ ነው አለ። ተቀጥረሃል አለች። እዛው በቃ ነገ በአምሳዎቹ መጨረሻ ጋዜጠኛው ያዕቆብ ከዶክተር ታልቦት በኋላ አገሪቱ ያፈራችውን የመጀመሪያው የኢትዮጵያ ሄራልድ ጋዜጣ ዋና አዘጋጅ በመሆን ስራቸውን ጀመሩ። የፊውዳሉን ስርዓት በርዕሰ አንቀጽ መተቸት ይቅርና ወንጀል መዘገብ እንደማይችሉ የሚናገሩት ጋዜጠኛው ያዕቆብ አብዛኛው ስራቸው የነበረው ስለ አጼ ኃይለሥላሴ እንቅስቃሴዎች ላይ ያተኮረ እንደነበረ ይናገራሉ። ይሁን እንጂ እሳቸው ስራ ጀምሮ በአጭር ጊዜ ውስጥ አጼ ያለ ስላሴ ከስልጣን ተወገዱ። ኮሎኔል መንግስቱ ኃይለ ማርያም እንደ አውሮፓያኖቹ በ1974 ስልጣን ከተቆጣጠሩት በኋላ በጻፉት ትችት ጋዜጠኛው ያዕቆብ በዋና አዘጋጅነት ስራቸው አልቀጠሉም። ምክንያቱን ከሳቸው እንስማ። ምንድነው? ከተማ ውስጥ ብዙ ሩመር ትራቨል ያደርግ ነበር። ሩመሩ ምንድነው? ጀነራል እገሌ መንግስትን ሊገለብጡ ነው ምናምን እያሉ ሲያወሩ ፓረንስ ሁሉ ሄዶ ከትምህርት ቤት ልጆቻቸውን ያስወጣሉ፣ እና እንደዚህ አይነት ፓኒክ ተፈጠረ። ምንድነው? እኔ የጻፍኩት ኢትዮጵያን ሄራልድ ውስጥ ዜናን በትክክል ብንዘግብ ይሄ ሁሉ ከተማ ውስጥ የሚዘዋወረው ሩመር ይጠፋ ነበር ብዬ ጻፍኮ ኤዲቶሪያል። አሁን ኤፒ ኮረስፖንደንት ነበር ኢትዮጵያ ውስጥ። እሱ ለኤፒ ኢትዮጵያን ሄራልድ ሩመር ኢትዮጵያ ውስጥ የበዛ ኮሬክት ኢንፎርሜሽን ስለሌለ ብሎ ጻፈ ብሎ ሲልክ ጊዜ እንዴት እንደዚህ ታደርጋለህ ተብዬ በዚህ ምክንያት ከኢትዮጵያን ሄራልድ እንድወገድ አደረጉ። ከሄራልድ ከወጡም በኋላ በአዘጋጅነት መነንና የካቴት የሚባሉ የእንግሊዝኛ መጽሔቶች እንዲሁም ቮይስ ኦፍ ኢትዮጵያ እና አዲስ ሪፖርተር የሚባሉት ጋዜጦች ላይ ሰርተዋል። ሶስት ተከታታይ የመንግስት ዘመን ያዩት ጋዜጠኛው ያዕቆብ በአገሪቱ የጋዜጠኝነት እድገት ሂደት አዝጋሚ የሆነው በመሪዎቹ ግፍ ምክንያት ነው ይላሉ። ግፍ የነበረው በላንድ ሆልዲንግ ሲስተም ነው። ኢትዮጵያ ውስጥ አንድ በል ላንድ ቢሎንግስ ቱ ደ ቲለር ነው። እኔ ከዚህ የሚከራከረው በዚህ ነው። ከድሮው ጊዜ ጀምሮ ላንድ ዳዝ ኖት ቢሎንግ ቱ ኤኒቦዲ፣ ኢት ቢሎንግ ቱ ዘ ኢትዮጵያን ፒፕል። ሁለተኛ ነገር ኢትዮጵያ ኢዝ ኤ ኔሽን ኦፍ ዲፍረንት ካልቸርስ ዲፍረንት ላንጉዌጅስ አንድ ዲፍረንት ቢሊፍስ። ሃይማኖቶቹ ሁሉ እኩል መሆን ዋት ኢዝ ሮንግ? ሶስተኛ ነገር ላንጉዌጅስ፣ ማጆሪቲ ኦፍ ዘ ኢትዮጵያን ፒፕል ስፒክ ኦሮምኛ። ኦሮሞ ላንጉዌጅን ባን አድርገህ አጥፍተህ እስከ መቼ ድረስ ኢትዮጵያ ልትኖር ትችላለች? አፋን ኦሮሞን፣ አማርኛን፣ እንግሊዝኛን እና የፈረንሳይ ቋንቋን አቀላጥፎ የሚናገሩት ጋዜጠኛው ያዕቆብ በጣሊያን ቋንቋም አልታማም ይላሉ። አውሮፓ አሜሪካንና ሌሎች ሀገሮችንም ጎብኝተዋል። እንደ አውሮፕያኖቹ አቆጣጠር በ1963 እና በ1975 ዓ ምት ወደ ጀርመን መጥቼ አሳማውን ባልበላም ቢራቸውን ጠጥቻለሁ ይላሉ። ሌላም ያስገረማቸው አለ። ጀርመን ሀገር እንደ ሂትለር እንደምታስበው አይነት ሳይሆን በጣም ጀንት ለሆኑ ህዝቦች ናቸው እና አንድነት ያላቸው ህዝቦች ናቸው ጀርመኖች። ፕላስ ወርክማንሺፓቸው ልዩ እኮ ነው። የጀርመን እቃ በቃ አለም ላይ ትልቅ ስም ነው አለው። እርሶም ቮልክስቫገን ነው የሚነዱት? እኔም ፎልክስቫገን እስካሁን ይኸውና አሁን መንዳትም አቅቶኝ ተቀምጣለች እዚህ። እና ፎክስ ዋገኖች ቢወስዷት ጥሩ ነበር። ስንት ዓመት ነው ያገለገለችን? ከናይንቲን ሲክስቲ ፋይቭ ጀምሮ አይነት ልሞስ ቡር ስለሆንኩ አሁን ልናዳትም አልችልም። ይኸው ተቀምጣለች። አንጋፋው ጋዜጠኛው ያዕቆብ የዘጠኝ ልጆች አባት ናቸው። ሰባት የልጅ ልጆቻቸውን አይቶታል። የሼክስፒር ጽሁፎችም ስለሚወዱ እንደሱ ሌላ ጸሐፊ ያለ አይመስለኝም ይላሉ። በሁለተኛ ደረጃ ትምህርታቸው ጊዜ ፒያኖና ቫዮሊን እንደተማሩ ያጋሩኝ ጋዜጠኛው ያዕቆብ የሞዛርትና የቤቶቨን ሙዚቃዎች እንዲሁም የሮዚን እና የፌርዲን ኦፕራ አዘውትሮ እንደሚያዳምጡም ነግሮኛል። ወደ ምግብና መጠጥ ስመጣም ከእንጀራና ወጥ ውጪ የሚያረካኝ ምግብ የለም ይላሉ። ከመጠጡስ? ድሮ እንደው እንግዲህ ኮክቴል ነበረ ጋዜጠኞችን ሁሉ ያበላሸው ስፔሻሊ፣ አፍሪካኖች ደግሞ ነጻነት በሚወጡበት ጊዜ ኮምፒቲሽን ነው የነበረው። ዛሬ አንድ ቦታ ትሄዳለህ፣ ሌላ ሌላ እንደዚህ ስትዘወር በቃ እንደሱ ናቸው ኮሊካ ያደረገው ከዛ በኋላ ተውኩ። አሁን ሰው ምን አይዶንት ድሪንክ ሁለት ብርጭቆ ጠጣለሁ። ከመሳ ጋር እንደሚያጨሱ ወይ ሲያጨሱ እንደነበረ ጠቅሶ ነበሩ። በመጨረሻ ቃለ መጠየቃችንም ሊያስተላልፉ የሚፈልጉ መልእክት ካለ ብዬ ጠየኳቸው። የኢትዮጵያ መገናኛ ብዙሀን ከጥንት ጀምሮ በአሉ ባልታ ላይ የተመሰረተ ነው ይላሉ። መንግስትም ሆን ብሎ የህዝቡን ልብ ትርታ ለማዳመጥ እንዲሁም ለፕሮፓጋንዳ ለመጠቀም ሆን ብሎ አሉባልታን እንደሚያሰራጭ ያምናሉ። ግን የጋዜጠኞች ዋና ስራ መሆን ያለበት አሉባልታውን ከእውነቱ አጣርቶ አብጥሮ ለማህበረሰቡ ማቅረብ እንዳለባቸው ተስፋቸው ነው። እንግዲህ አድማጮቻችን፣ የዛሬው የመዝናኛ ፕሮግራማችን እዚህ ላይ ያበቃል። አብሬያቸው የነበርኩት መርጋ ዮናስ ነኝ። ቸርን ሰንበት